አውሮፓና ጀርመን የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይ ከአውሮፓ ህብረት ጋር የተስማሙበትን የብሬግዚት ውል የሀገሪቱ ፓርላማ ሶስት ጊዜ ውድቅ ቢያደርግባቸውም አሁንም ተስፋ የቆረጡ አይመስልም። የብሪታንያ ወግ አጥባቂ ፓርቲ መሪ ሜይ ፓርላማቸው ውሉን እንዲቀበል አሁንም የተለያዩ ጥረቶችን ከማድረግ አልቦዘኑም። ወይም የውጭ ጉዳይ ሚኒስትራቸው ጀርሚ ሀንት እንዳሉት የማይፈነቅሉት ድንጋይ አይኖርም። ከቅርብ ጊዜዎቹ ጥረቶቻቸው አንዱ ሀገራቸው ህብረቱን ለቃ የምትወጣበት ቀነ ገደብ እንዲራዘም ባለፈው ሳምንት መጨረሻ የአውሮፓ ህብረት የመሪዎች ምክር ቤትን በደብዳቤ መጠየቃቸው ነው። ሜይ በዚህ ደብዳቤ ቀነ ገደቡ እስከ ጎርጎሮሳዊ ሰኔ 30 2019 ዓም እንዲራዘም ነው የጠየቁት። ሆኖም ከሁለት ሳምንት በፊት ይህንኑ ጥያቄ አቅርበው ህብረቱ ቀነ ገደቡን ወደ ጎርጎሮሳዊ ግንቦት 22 2019 ዓም ዝቅ አድርጎ የብሪታንያ ፓርላማ እስከፊታችን አርብ ማለትም በጎርጎሮሳዊ ሚያዝያ 12 ድረስ አዲስ እቅድ ይዞ እንዲመጣ አለያም ያለ ስምምነት ለመውጣት እንዲወስን ጠይቋል። ሜ አርብ ባቀረቡት ጥያቄ ላይ ዛሬ በርሊን ውስጥ ከጀርመኗ መራ አመራሂተ መንግስት አንጌላ ሜርክል እንዲሁም በፓሪስ ከፈረንሳዩ ፕሬዝዳንት ኢማኑዌል ማክሮ ጋርም መክረዋል። የህብረቱ አባል ሀገራት መሪዎች ነገ በጥያቄያቸው ላይ ለመወሰን ጉባኤ ይቀመጣሉ ተብሎ ይጠበቃል። ሜይ በህብረቱ ውድቅ የተደረገውን ጥያቄያቸውን መልሰው የማቅረባቸው ምክንያት የተለያዩ አስተያየቶች እየተሰጡበት ነው። አንዳንድ ተንታኞች ሜይ ይህን የሚያደርጉት ብሪታንያ በተለይ ከህብረቱ ያለ ስምምነት የምትወጣበት ሁኔታ ከተፈጠረ ራሳቸውን ከተጠያቂነት ለማሸሽ ነው የሚሉ አስተያየቶች ይሰጣሉ። ይህን ከሚሉት አንዱ በአውሮጳ የፖሊሲ ጥናት ማዕከል የብሬግዚት ጉዳዮች ተንታኝ ላሪሳ ብሩነር ናቸው። እንደሚመስለኝ ቴሬሳ ሜይ ምናልባት የአውሮፓ ህብረት ለእርሳቸው ውሳኔ እንዲሰጥላቸው ይፈልጋሉ። ምክንያቱም የአውሮፓ ህብረት ላቀረቡት ጥያቄ አይሆንም የሚል መልስ ሊሰጣቸው እንደሚችል ያውቃሉ። ስለዚህ በመሰረቱ የአውሮፓ ህብረት ምንም ይወስን ምን፣ ይስማማም አይስማማም፣ እርሳቸው ችግሩን በህብረቱ ሊያላክኩ ይችላሉ። እናም ህብረቱ ቀነ ገደቡን ለማራዘም ካልተስማማ፣ ይህም ብሪታንያ ያለ ስምምነት ከህብረቱ የምትወጣበትን ሁኔታ ካስከተለ የአውሮፓ ህብረትን ተጠያቂ ሊያደርጉ ይችላሉ። ሌሎች ተንታኞች ደግሞ ሜይ አሁን የይራዘምልኝ ጥያቄ ያቀረቡበት ምክንያት ሌላ ነው ይላሉ። በእነርሱ አስተያየት ሜይ ፓርላማቸው ሶስት ጊዜ ውሉን ውድቅ ካደረገው በኋላ ባለፈው ሳምንት ከተቃዋሚው ከሌበር ፓርቲ ጋር የጀመሩት ጥረት ነው ምክንያቱ። እነዚህ አስተያየት ሰጪዎች የብሬግዚት ውል የፓርላማውን ድጋፍ እንዲያገኝ ሜይ በብሪታንያ ፓርላማ ብዙ አባላት ካሉት ከተቃዋሚው ከሌበር ፓርቲ ጋር በጀመሩት ውይይት ስምምነት ላይ ሊደረስ ይችላል የሚል ተስፋ ስላላቸው ነው ቀነገደቡ እንዲገፋ የጠየቁት ይላሉ። የብራስልሱ ወኪላችን ገበያው ንጉሴም ተመሳሳይ አስተያየት ሰጥቷል። ይሄ የካውንስሉ ውሳኔ እስከ አፕሪል በፈረንጆቹ አስራ ሁለት ድረስ ቴሬዛ ሜይ በተጨባጭ ፓርላማው የተስማማበትንና ሊያልፍ የሚችል መሆኑን የሚያሳምን ምክንያት ይዘው ከመጡ እስከ ሜይ ሀያ ሁለት ድረስ ካልሆነ ግን ኢሚዲየትሊ በአፕሪል አስራ ሁለት ያለ ምንም ስምምነት እንደምትወጣ ነው ያስታወቁት። ስለዚህ ሁሉም ያለምንም ስምምነት መውጣቷን ብሪቴን አይደግፉትም፣ ግን አማራጭ ከጠፋ በህጉ መሰረት ሊሆን ይችላል። ስለዚህ አሁን ወይዘሮ ሜሄድ ይዘው የመጡት ምንድን ነው? ተጨባጭ ፕላን አለኝ። ያም ሆኖ ግን ይሄን ፕላን ደግሞ እስከ ሰኔ ሰላሳ እስከ ሜ ሀያ ሁለት ሳይሆን እስከ ሰኔ ሰላሳ ድረስ አሁንም አራዝሙልኝ እናንተ ያላችሁትን ግን ተጨባጭ ፕላን አብዛኛው የፓርላማ አባል ሊስማማ የሚችልበት እቅድ ይዤ ለመቅረብ በሁለተኛ ተቃዋሚ ከሆነው ከሌበር ፓርቲ ጋር እየተደራደርኩ እና ይሄ ድርድር ደግሞ ስምምነት ላይ ልንደርስ የምንችልበት እድል ከፍተኛ ስለሆነ፣ በዚህ አሳማኝ ምክንያት ይሄ የመውጫው ቀን እንዲራዘም። ስለዚህ አሁን እያደረግኩት ያለው ድርድር ግን አሳማኝ ነውና፣ በእነዚህ ምክንያቶች እንደገና መራዘም አለበት ነው የሚሉት። የሁለቱ ፓርቲዎች ዋነኛ ልዩነት ብሪታንያ ከህብረቱ ከወጣች በኋላ በአውሮፓ ደረጃ በሚሰራበት የጋራ የቀረጥ ስምምነት ስር ትቀጥል አትቀጥል የሚለው ነው። የሜይ ወጋ አጥባቂው ፓርቲ ይህ ስምምነት የሀገሪቱን ሉዓላዊነት ይጋፋል ሲል ይቃወማል። ሌበር ደግሞ ብሪታንያ የዚህ ስምምነት አካል ሆና እንድትቀጥል ይፈልጋል። ሆኖም ሜይ እስካሁን ከሌበር ጋር ባካሄዱት ውይይት የተጨበጠ ስምምነት ላይ አልደረሱም። ሌበር ሜይ በብሬግዚት እቅዳቸው ላይ ምንም አይነት ተጨባጭ ለውጦችን አላደረጉም ይላል። የሜይ ፓርቲ ደግሞ አግባቢ ስምምነት ላይ ለመድረስ ዝግጁ ነኝ እያለ ነው። ይሁንና ሁለቱ ፓርቲዎች አሁን በመጨረሻ ሰዓት ላይ የሚያካሂዱት ድርድር ውጤት ማስገኘቱን የሚጠራጠሩ አልጠፉም። ፍራሰር ካሜሩን በአውሮጳ የፖሊሲ ጥናት ማዕከል ከፍተኛ አማካሪ ናቸው። አሁን የተጀመረው የሁለቱ ፓርቲዎች ድርድር ይሳካል ብለው አያስቡም። ሜይ የሌበር ፓርቲን ለመቅረብ የሞከሩበት ጊዜ የተለየ ነው። ይህን ከሁለት ዓመት በፊት ሊያደርጉት ይገባ ነበረ። ያን ካልኩ በኋላ የሌበር ፓርቲ መሪ ጀርሚ ኮርቢን ከወይዘሮ ሜይ ጋር ስምምነት ላይ ለመድረስ የሚቻኮሉ አይመስለኝም። ምክንያቱም የሌበር ፓርቲ የብሬግዚትን ቀለም እንዲይዝ ይፈልጋሉ ብዬ አላስብም። እነርሱ የብሬግዚት ውልን የወግ አጥባቂዎቹ ፓርቲ እንዲይዘው ነው የሚፈልጉት። ከዚያ በኋላ ሌበር ወቅቱን ያልጠበቀ ምርጫ ሲጠራ በእርግጠኝነት ያሸንፋል። ይህ ነው የሚስተር ኮርቢን ስልት። ሜይ ከሌበር ጋር የጀመሩት ድርድር የሚሳካ ካልሆነ ለአውሮፓ ህብረት የሚያቀርቡት አማራጭ እቅድ ምን ሊሆን እንደሚችል አሁን ለማወቅ ያዳግታል። ሆኖም የአውሮፓ ህብረት የቀነ ገደቡን መራዘም ቢቀበል እንኳን ሜይ ባሉት አጭር ማራዘሚያ የሚስማማ አይመስልም። ከዚያ ይልቅ የህብረቱ የመሪዎች ምክር ቤት ፕሬዝዳንት ዶናልድ ቱስክ ለአንድ ዓመት እንዲራዘም ሐሳብ የማቅረብ እቅድ እንዳላቸው ተናግረዋል። ቱስክ ሀያ ሰባቱ የህብረቱ አባል ሀገራት በዚህ ሐሳብ እንዲስማሙም ተማጽነዋል። ይህ ግን የሜይ ምርጫ አይደለም። ገበያው በአውሮፓ ህብረት በኩል አሁንም ቢሆን ከወይዘሮ ሜይ ፓርቲና ከሌበር ጋር ያለውን ስምምነት ወይም ድርድር ውጤታማ ስለመሆኑም ስለሚጠራጠሩም ጭምር ይሆናል የፓርላማውን የአሰራር ሁኔታ ከማየት ስለዚህ ካሁን በኋላ በየጊዜው በዚህ ጉዳይ እንትክል የአንድ አመት ይራዘምና፣ ግን አንድ አመት ከተራዘመ ደግሞ ምን ማለት ነው? ብሪቴን የአውሮፓ ህብረት አባል ነች ማለት ነው። የአውሮፓ ህብረት ደግሞ አባል የሆነ ሀገር በህጉ መሰረት በምርጫው መሳተፍ አለበት። ስለዚህ ካንዲዴቶችን ወይም እጩዎችን መልመላ ማዘጋጀት አለባት፣ ማስመረጥ አለባት። ይሄ አንዱ ግዴታ ነው። ስለዚህ እንዲራዘም ከተፈለገ ይሄ ነው አንዱ አማራጭ። ስለዚህ ሳይወዱ ይህንን በምርጫ የመሳተፍ ሁኔታ ይኖራል። ወይዘሮ ሜይ ግን ምርጫው በምንም ተአምር መውጣት አለብን ብለው ስለሚያምኑ፣ ግን መውጣት ያለብን በስምምነት ያለ ስምምነት ሳይሆን በስምምነት ነው። በስምምነት ወጥተን ሊፈጠር የሚችለውን ቀውስም ገድበን በአጭር ጊዜ ውስጥ እውን እናደረጋለን የሚል እቅድ ስላላቸው ይሄ ምርጫ አላስፈላጊ ነው ነው የሚሉት። ሌሎችም ደግሞ ልንወጣ ለምንድን ነው ምርጫ ውስጥ የምንገባው? ወደ መቶ ሚሊዮን ፓውንድ ወጪ ይደረግበታል ነው የሚባለው። ይሄ የፓርላማው ምርጫ በአውሮፓ ህብረት በኩል ግን መወዳደር ግዴታ ነው። ግን ከፈለጋችሁና ከተስማማችሁ ደግሞ በአንድ አመት ጊዜ ውስጥ ኤኒ ታይም ከጨረሳችሁ ስራችሁን ልትወጡ ትችላላችሁ የሚል ነው። ይሄ ሁሉ ግን መቶ ሚሊዮን ፓውንድ ከወጣ በኋላ ምርጫ ከተደረገ በኋላ ይሄ ኪሳራ ነው የሚሆነው እና ይሄ አላስፈላጊ ነው። ስለዚህ በተቻለ መጠን ምርጫውን አለመሳተፍ እና ከወዲሁ ግን መውጣት የሚቻልበትን ሁኔታ ከሌበር ጋር ተስማምቶ መቅረብ እና በዚህም ምክንያት እስከ ሰኔ እንዲራዘም ጥረት ይደረግ የሚለው ግፊት ከዛ አንጻር ነው። እንግዲህ ሜይ ተስፋ የጣሉበት ከሌበር ጋር የጀመሩት ድርድር ካልተሳካ ሁለት አማራጮች ናቸው የሚጠብቋቸው ያለ ስምምነት መውጣትና ሊደርስ የሚችለውን ቀውስ መቀበል፣ አሊያም የረዥም ጊዜ ማራዘሚያ ጠይቆ የአውሮፓ ፓርላማ ምርጫ ውስጥ መሳተፍ። የትኛው እውን እንደሚሆን ከወዲሁ ማወቅ አይቻልም። የሚታወቅ ነገር ቢኖር ብሪታንያ ያለ ስምምነት ሕብረቱን ለቃ የምትወጣ ከሆነ ብሪታንያም ሆነች የአውሮፓ ሕብረት የበኩላቸውን ዝግጅት አድርገው እየተጠባበቁ መሆናቸው ነው። እንደገና ገበያው በብሪታንያ በኩል ሊፈጠር የሚችል የመድኃኒት እጥረት እንዳይኖር ለስድስት ሳምንት የሚበቃ ክምችት እንደተደረገ፣ እንደዚሁም ደግሞ በትራንስፖርት በኩል አሁን ዶቨር እና ኬንት የሚባሉት ወደቦች በቀን አስር ሺህ የጭነት መኪናዎች ይገቡባቸዋል ነው የሚባለው። ይሄ ያለ ስምምነት ከወጣች ግን ብሪቴን ከዚህ በኋላ እነዛ መኪኖች የተለየ ቁጥጥር፣ ታሪፍ ይሄንን ማለፍ ስላለባቸው የበለጠ ድሌ ነው የሚሆነው። ስለዚህ ይሄንን ሊወጡ የሚችሉበትን መንገድ እንዳሰቡበት እስከ ሶስት ሺህ አምስት መቶ ወታደሮች ሁሉ ሊፈጠር የሚችለውን ሁሉ ለመከላከል የሚያስችል ዝግጅት እንደተደረገ ግን በቂ እንዳልሆን እና ምናልባት ከፍተኛ ቀውስ ሊፈጠር ይችላል የሚ ጋትም ስጋትም አለ። ጥንቃቄ እንዲደረግ ሁሉ ማሳሰቢያ አለ። ከብርቴንም በኩል ከአውሮፓ ሕብረትም በኩል እንደዚሁ ግብረ ኃይል ተቋቁሞ እያንዳንዱ ሀገር ያለ ስምምነት ከወጣት ሊፈጠር የሚችለውን በትራንስፖርት በንግድ በሌሎችም ጉዳዮች ላይ በብዙ ጉዳዮች ላይ የተያያዘ ስለሆነ በምግብ ሸቀጥ ሁሉ ወደ ብርቴን የሚገቡ ሸቀጦች ታሪፋቸው ከፍ ሊል ይችላል። ያን ሁሉ ዝግጅት እያደረጉበት ያለው ሁኔታ አለ። ይሄ ምንድን ነው? ምናልባት ያለ ስምምነት ልትወጣ የምትችልበትም ሁኔታ ሊኖር ይችላል የሚል ስላለ ነው። እየተጓተተ መፍትሄ ሳያገኝ እዚህ የደረሰው የብሬግዚት ጉዳይ መቼ መቋጫ እንደሚያገኝ አሁንም ባይታወቅም የመጨረሻው ምዕራፍ ላይ መድረሱ ግን ብዙዎችን ያስማማል። አድማጮች፣ የዛሬው አውሮጳና ጀርመን ዝግጅታችን በዚሁ አበቃ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።